ከኢኮኖሚው ዓለም ላሊበላ ብቅ ያሉ አገር ጎብኚዎች ከድንቅ የአብያተ ክርስቲያናት ኪነ ሕንፃና ውብ ተፈጥሮዊ አቀማመጥ ባሻገር ቀልባቸውን የሚስብ ቦታ አግኝተዋል። በትንሿ ከተማ ሰሜናዊ አቅጣጫ ከቹላምባ ኮረብታ ጉብ ያለው ቤን አበባ አገር ጎብኚዎች መረጃ በሚሰበስቡባቸው ትሪፕ አድቫይዘርን በመሳሰሉ ድረገጾች በአገልግሎት አሰጣጡና ኪነ ሕንፃው አድናቆት ይጎርፍለታል። ቤን አበባ ምግብ ቤት ነው። አነስተኛ ምግብ ቤት ምግብ ቤቱ ካረፈበችው ላምባ ላይ ሆኖ የላስታን ተራሮች ውብ አቀማመጥ ማየት፣ የፀሐይ ግባት የሚፈጥረውን አስደናቂ ብርሃን መመልከት ወደ ቦታው ላቀኑ አገር ጎብኚዎች ፍሳሐን ይሰጣል። ደርሰው የተመለሱ በድረ ገጾች እንደዚያ ጽፈዋል። በቀኝ በኩል መዳጊያቦ ይባላል። ፊትለፊት አደፋ ሰኞ ገበያ ይባላል። በስከ ግራ በኩል ደግሞ መካነል አቶ ልደቱ አያሌው ሆቴል እየገነባበት ይገኛል። በስከ ደቡብ በኩል ወደ በስከ ጀርባይ ደግሞ የላሊበላ ከተማ ዋና መብራት ኃይሉ ይገኛል። አይናለም አለም መርሻ ተበጀ የቤን አበባ ምግብ ቤት ስራ አስኪያጅ ነው። በዚያ ስራ ከጀመረ ወራት ተቆጠሩ። አርባ አምስት ሰራተኞች አሉና በቋሚነት እናስተዳድራቸው አሁን አጣነ ስንል ከምሳም ከራትም ብሎ እስከ ሰባት እንግዶች ይመጡ ልና እስከ ሶስት መቶ እንግዳ አስተናግደን በታል ማለት። ለምሳሌ ምግብ ቤቱ ስያሜውን ያገኘው እንደ ባለቤቶቹ ማንነት ከስኮትላንድና የኢትዮጵያ ቃላት ጥምር ነው። ቤን በስኮቲሽ ቋንቋ ኮረብታ የሚል ትርጓሜ ሲኖረው አበባ ደግሞ ያው አበባ ነው። ቤን አበባ የኢትዮጵያዊው ሀብታሙ ባዬና ስኮትላንዳዊቷ ሱዛን ኤችሰን ጥምረት ውጤት ነው። ሱዛን ጡረታ የወጡ መምህርት ናቸው። ከዓመታት በፊት ወደ ላሊበላ ያቀኑት በጎረቤታቸው ግብዣ ድንገት ነበር። ለጉብኝት ላሊበላ ደርሶ የተመለሰ ጎረቤት ነበረኝ። ሲመለስ የላሊበላን ማህበረሰብ ለመርዳት አንዳች ነገር ማድረግ አለብኝ ብሎ ነበረ። በስተመጨረሻ ትምህርት ቤት ለመገንባት ወሰነ። ትምህርት ቤቱ ከላሊበላ 35 ኪሎ ሜትር በሚርቅ መንደር ይገኛል። የዚያ መንደር ነዋሪዎች ትምህርት ቤት የላቸውም። ይኸው ጎረቤቴ አንድ ቀን ወይን እንድንጠጣ ጋበዘኝ። ወይን እየጠጣን ስለ ትምህርት ቤቱ አጫወተኝ። እኔም እርዳታዬን ትሻለ ወይ ስል ጠየቅኩት። እንዲህ ድንገት ወደ ላሊበላ ለመምጣት ወሰንኩ። አይኖቼን ጨፍኜ ስገልጥ ራሴን ላሊበላ አገኘሁት። የመጣሁት ትምህርት ቤቱን ስራ ለማስጀመር ነበረ። ሀሳቤ ለሁለት ዓመታት ብቻ ለመቆየት ቢሆንም ከዚያ በኋላ አልተመለስኩም። ሱዛን በመጀመሪያዎቹ ሶስት ዓመታት ወደ ትውልድ አገራቸው አልተመለሱም። ህይወት በስኮትላንድና ኢትዮጵያ የሰማይና የምድር ያክል ልዩነት ቢኖራትም ላሊበላ ቀልባቸውን ገዝታለች። እጅግ የተራራቀውን የኑሮ ሁኔታ ለማየት በመታደሌ እድለኛ ወይዘሮ ነኝ ሲሉ ይናገራሉ። ትምህርት ቤቱ በተሰራበት አካባቢ መንገድ፣ መብራት፣ ውሃ፣ ስልክ የለም። እርሳቸው የለመዱት የመጸዳጃ አገልግሎትም አይገኝም። ለሱዛን ግን በጋባዥ ጎረቤታቸው የተገነባውን ትምህርት ቤት ስራ አስጀምሮ ለመንግስት ከማስረከብ የሚገታቸው አልተገኘም። አብዛኛው ስራዬ በላሊበላ ከሚገኘው የትምህርት ጽህፈት ቤት ጋር የተገናኘ ነበረ። ስለዚህ እንግሊዝኛ በሚነገርበት ላሊበላ ብዙ ቆየው። ከትምህርት ቤቱ ወደ ላሊበላ የሚያመላልሰኝ የህዝብ ማጓጓዣ ስራ የሚሰራ ወጣት ነበረ። አንድ ቀን በሱ መኪና ውስጥ ሳለን ወደፊት በላሊበላ ጥሩ ምግብ የሚያቀርብ ምግብ ቤት መክፈት እፈልጋለሁ ሲል ህልሙን አጫወተኝ። በዚያን ጊዜ እድሜ ስልሳ ደርሷል። ስራ ለማቆም ተዘጋጅቻለሁ። ስለዚህ ፈቃደኛ ከሆንክ እኔም ፈቃደኛ ነኝ። ምን ማድረግ እንደምንችል ሀብታሙና ሱዛን ለዕቅዳቸው የሚሆን ቦታ በላሊበላ ፈለጉ። በስተመጨረሻ ግን ከቹላምባ ቀልባቸው ረጋ። ቤን አበባ ስራ ከጀመረ ሰባት ዓመታት ተቆጠሩ። ብቅ ብለው የኢትዮጵያና የስኮትላንድ ምግቦችን ያጣጣሙ አገር ጎብኚዎች በአገሪቱ ቆንጆ ምግብ፣ አስደማሚ መልክዓ ምድር በሚታይበት ቦታ የሚያቀርብ ምግብ ቤት ቢሸለም ኖሮ ቤን አበባ ወርቅ ባገኘ ነበር ሲሉ ጽፈዋል። አቅማቸው የፈቀደ የአገሬው ሰዎች ጭምር ቤቱን ወደውታል። በተለይ ሶስት ልጆች አሉ ሸፎች ማለት ነው። በጣም ጎበዞች ናቸው። እሷ ነች ያሰለጠነቻቸው። ሸፐርድ ፓይ የሚባል ምግብ አለ። ከእኛ ብቻ ነው ያለውን እሷ አሁን የተፈጨ ስጋ ወጥ፣ የተፈጨ ድንች ወጥ በአንድ ላይ ሚክስ ሆኖ ነው ኢትዮጵያን ሸፐርድ ፓይ የሚባል አለ። ቪጂተሪያን አለ እና ኖርማል ኖርማል የምንለው ስፓይሲ የሌለው ምግብ ማለት ነው። ምናልባት ከመቶ አንድ ኮምፕሌን ቢያደርገን ዘግይቶ ሊሆን ይችላል። እንግዳ ሲበዛብን ማለት ነው እንደውም ትሪፕ አድቫይዘር ላይ ብትመለከተው ብዙ ተመጋቢዎች ስላሏቸው ተረድተናቸው ነው እንጂ የተወሰነ ደቂቃ ዘግይቶብናል ምናም የሚል ነው እንጂ ያለው ምግባቸው ባድ ነው ምናም የሚልም እንግዲህ የለም። እና እሷ ነች እንደዚህ በቃ እንዲሰለጥኖ ያደረገቻቸው እና በጣም ጎበዝና ታታሪ የሆነች ነች። ለአርባ አምስት ሰራተኛ መያዝ ማለት ቀላል ነገር አይደለም። ምንም የማያውቅ ሠራተኛ ኔዳ ልጆችን ማለት ነው። ኖርማሊ እርዳታ ማለት እንችላለን። እነሱን በአምስት ቀን ውስጥ ጎበዝና ፈጣን ታደርጋቸዋለት። ጊዜ ሰጡተን የሰውን ልጅ እድል እየሰጠን ጎበዝና ታታሪ እንዲሆን ማድረግ ነው እያለች ነው አሁን በቃ ለሁሉም የስራ እድል እየፈጠረች ያለችው ትሬኒንግ ዶር ሲዝኑ ላይ አሁን ፕሮግራም ይዛላቸዋል ታስተምራቸዋል ያሉትን ማለት ነው ኪችን ሁልጊዜም እየገባች ታስተምራቸዋል እና በውጮቹ ስታንዳርዱን በጠበቀ ስታይል ነው እሷ ማሰራት የምትፈልገው ሰራተኞቹ ባይቀበሏትም ሰራተኛው በሙሉ የእሷን አሪያ እየተከተለ በጣም ጥሩና መልካም የሆነ እድል ነው እየፈጠረችልና ያለችው በላሊበላ ከመደበኛው ትምህርት ባሻገር ሙያዊ ስልጠናዎችን ማግኘት ፈታኝ ነው ከተማዋ ከድንጋይ ተፈልፍለው በተሰሩት 11 አብያተ ክርስቲያናት የአገር ጎብኚዎችን ቀልብ ትግዛ እንጂ ኢኮኖሚዋ ፈቅ አላለም። በላሊበላ ዙሪያ የሚገኙ አርሶ አደሮች ሕይወታቸውን የሚገፉት ዛሬም ዝናብ ጠብቀው ነው። ለላሊበላም ይሁን ለአካባቢው ወጣቶች አማራጭ የስራ መስክ ማግኘት ይፈትናል። ወጣቱ አይን አዲስ መክብብ በቤና አበባ የመስተንግዶ ስራ ይሰራል። ቅድሚያ ወደ ስራ ከመግባታችን በፊት የሳምንት ስልጠና ተሰጥቶናል። በደንብ ስለ ካይዘን፣ አጠቃላይ ስለ ምግብ እንዴት ሰርብ ማድረግ እንዳለብን፣ ምግቦችን ደግሞ እንዴት በጥንቃቄ ለእንግዶች ማድረስ እንዳለብን፣ ስለ ሀይጂን፣ ከባክቴሪያ ደግሞ እንዴት እንዲጠሩ ማድረግ እንዳለብን ከእኛም የሚጠበቀውን ጉዳይ ማለት ነው ከኪኞች የሚጠበቀውን ጉዳይ ያለውን እና ምግብ ደግሞ ለእንግዶች እንዴት ሰርብ እንደምናደርግ እንግዶች እንዴት በጣም ሳቲስፋይ ማድረግ አለብን በእኛ በምንሰጣቸው ሰርቪስ ወይም አገልግሎት ያለውን ጉዳይ ሁሉ ነው። ወይዘሮ ሱዛን ለቤና አበባ የሚቀጥሯቸው በሙሉ የአካባቢው ወጣቶች ናቸው። ይሁነይ ብዬ ያደረግኩት ነው ይላሉ ወይዘሮዋ። በማድቤት የምግብ አሰራር፣ የእንግዳ አቀባበል፣ የአገልግሎት አሰጣጥ አሰለጥናቸዋለሁ። አትክልተኞችንና የህንፃ ጥገና የመሳሰሉትን የስራ አጋሬ ይቆጣጠራል። ደንበኞቻችን ምን ያክል ጥሩ እንደሆነ አድንቀው እንዴት ይህን ማድረግ ቻልሽ ሲሉ ይጠይቁኛል። ሁሉም ገንዘብ የኔ አይደለም፣ እኔና የስራ አጋሪ ሀምሳ ሀምሳ ድርሻ አለን። ይህ ግን ምንም ማለት አይደለም። እኔ እድሜ የገፋ ጡረተኛ ነኝ። አሁንም በስኮትላንድ የመኖሪያ ቤቶች አሉኝ። ጡረታዬ በየወሩ ወደ ባንክ ይገባል። ከዚህ በኋላ ለመኖር ያ ለእኔ በቂ ነው። ምንም አደጋ የለውም። እዚህ የጀመርኩት ስራ ባይሳካ ኖሮ አሁንም በስኮትላንድ ህይወት አለኝ። ወይዘሮ ሱዛን የመጦሪያ ገንዘባቸውን በላሊበላ ላይ ሲያውሉ እንዴት ያሏቸው አልጠፉም። እርሳቸው ግን ለወደዱት አንዳች ትርጉም ያለው ስራ በመስራታቸው ኩራት ይሰማቸዋል። አንዳች ልዩ ነገር ለላሊበላ አበርክቻለሁ። ያለኔ እጅግ ጠቃሚ ነው። ምንም አይነት ደሞዝ አልቀበልም። ደሞዝ አያሻኝም። የሚገኘው ሁሉ ተመልሶ ወደ ማህበረሰቡ ይሄዳል። ቤን አበባ የማስፋፊያ ህንፃዎች ሰርቷል። በሂደት ወደ ሆቴል ሊያሳድጉት እቅድ ይዘዋል። አብረዋቸው የሚሰሩ ከትርፉ በፊት ደረጃውን የጠበቀ አገልግሎት ላይ እንዲያተኩሩ ያበረታታሉ። የቤን አበባ ባለድርሻ የሆነው ሀብታሙ አትክልት ይወዳላሉ። ሀብታሙን ለማነጋገር ያደረግነው ጥረት አልሰመረም። ታዲያ ሀብታሙ ደረቅ የነበረውን አካባቢ በአትክልትና ፍራፍሬ ለማልማት እየታተረ ነው። ከድርጅቱ ሰራተኞች ስምንቱ አትክልተኞች ናቸው። ምንም አልነበረም። ይሄ በርሃ ነው የነበረው። እኔ የዚሁ ሀገር ተወላጅ ነኝ እየልና በግ እንጠብቅበት ነበረ። ወክ እናደርግበት ነበር። ምንም ተራራ ነው። ግሪኔሪያ እያደረግ ነው ነው። ፓፓይ አለ፣ አቮካዶ አለ፣ ቡና አለ፣ ጎመንና የተለያዩ ቃሪያዎች ነገር ምናምን አሁን ሁሉንም እየተከልን ነው። እና አትክልተኞች ስምንት አትክልተኛለን። አሁን ትልቁ አላማው እና ትግላችን በቃ አትክልቶች ላይ ነው። አቮካዶና ቡና አንገዛም፣ ገበያ ላይ አንወጣም። ሙዝ አልፎ አልፎ ትንሽ ብችላን፣ ኖርማሊ በደንብ ገና አልደረሰም። ሀብታሙ ይባላል፣ ሸር ካምፓኒ ባለቤቷ ማለት ነው። እሱ አሁን ትልቅ አላማው ምንድን ነው? አትክልት በቃ ህይወቱ ነው። አንድ አትክልት እንዲቆረጥበት አይፈልግም። አትክልቶቹ አሪፍ እንዲሆኑ ይፈልጋሉ። ግቢው በጣም ንጹህ እንዲሆን ይፈልጋሉ። ለአትክልት ያለው ዋጋ በጣም ከስ ያለ ነው። እድሜያቸውን ሙሉ በመምህርነት ያገለገሉት ወይዘሮ ታዳጊ ልጆች የትምህርት ዕድል እንዲያገኙ የስኮላርሺፕ ዕድል ይሰጣሉ። ከተጀመረ ዘጠኝ ዓመታት ሆኖታል። የጀመርነው በመስከረም 2009 ዓ ም በአስር ታዳጊዎች ነው። የትምህርት ዕድል ላላገኙ ልጆች የገንዘብ ድጋፍ እናደርጋለን። አሁን አብዛኛዎቹ የዩኒቨርሲቲ ምሩቃን ሆነዋል። የሕክምና ዶክተር፣ ጠበቃ፣ ሲቪል ኢንጂነር የሆኑ ይገኙበታል። ለጀርመን ኩባንያም የሚሰራ አለ። ወይዘሮ ሱዛን ታዳጊዎች በትምህርት ስርዓት ውስጥ እንዲቆዩ ለማድረግ ማገዝ ያስፈልጋል ሲሉ ተናግረዋል። የእኔ እዚህ ግባ የማይባል ትንሽ ድርጅት ነው ይበሉ እንጂ እስከ ዛሬ ድረስ ለ76 ተማሪዎች ይህንን የገንዘብ ድጋፍ አድርገዋል። የዛሬው መሰናዶ በዚሁ ተጠናቀቀ። እሸት እሸቴ በቀለ ነኝ። ጤና ይስጥልኝ።